ይህ የአሜሪካ ድምፅ ነው። በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናመሻችሁ፣ የተከበራችሁ አድማጮቻችን የበተ ቅዳሜ ጥቅምት 23 2017 ዓ ም እንደ አውሮፓውያን አቆጣጠር ደግሞ የህዳር 2 2024 ዓ ም ፕሮግራማችንን ይዘን ቀርበናል። አሜሪካ የፊታችን ማክሰኞ ፕሬዚደንቷን ትመርጣለች። የሪፐብሊካን ፓርቲው እጩ ተፎካካሪ የቀድሞ ፕሬዚደንት ዶናልድ ትራምፕና የዲሞክራቲክ ፓርቲው እጩ ተፎካካሪያቸው ምክትል ፕሬዚደንት ካመላ ሃሪስ እጅግ ተቀራራቢ በሆነ የመራጭ ድጋፍ ብርቱ ፉክክር እያደረጉ መሆናቸውን ስንዘግብ ቆይተናል። ዛሬም ለታሪካዊው የአሜሪካ ምርጫ ዙሪያ ዘገባዎችና ከባለሙያዎች ጋር የተደረጉ ውይይቶችን አሰናድተናል። የማስተናግዳችሁ ቆንጅ ይታየነኝ። የምሽቱ ዋና አዘጋጅ ጽዮን ግርማ ነች። የፕሮግራሙ አቀናባሪ ንጉሶ ታምሬ ነው። አብራችሁን እንድታመሹ በአክብሮት እየጋበዝን ከዓለም ዙሪያ በተጠናቀሩ ዜናዎች ዝግጅታችንን እንከፍታለን። መልካም ምሽት። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኦሮሚያ ክልል በታጣቂዎች በተፈጸመ ጥቃት ቁጥራቸው የበዛ ሲቪሎች መገደላቸውን ነዋሪዎች ገለጹ። በኦሮሚያ ክልል ምስራቅ ሸዋ ዞን ዳ ወረዳ በርቢሳ ጋሌና ደረባ በተሰኙ ሁለት ቀበሌዎች ውስጥ ረቡ ጥቅምት 21 ቀን 2017 ዓ.ም ምሽት ላይ በታጣቂዎች በተፈጸመ ጥቃት ቁጥራቸው የበዛ ሲቪሎች መገደላቸውን ነዋሪዎች ለአሜሪካ ድምፅ ገለጹ። ወላጆቻቸውን በጥቃቱ ያጡ ቤተሰቦችን ጨምሮ ለአሜሪካ ድምፅ ስለ ጉዳዩ የተናገሩ ስድስት ሰዎች በዕለቱ በተፈጸመው ጥቃት ቢያንስ 38 ሰዎች መገደላቸውን ተናግረዋል። አቶ አሸናፊ ቦጋለ የተባሉ የአካባቢው ነዋሪ ነፍሰ ጡር ባለቤታቸውን ጨምሮ አምስት የቤተሰባቸው አባል በጥቃቱ እንደተገደሉባቸው ተናግረዋል። በጥቃቱ በከፍተኛ ሁኔታ ተጎድታ በሕይወት የተረፈችው ልጃቸው አዳማ ሆስፒታል እንደምትገኝ ተናግረዋል። በዱግዳ ወረዳ ቢርቢሳ ቀበሌ ነዋሪ የሆኑት አቶ ደጀኔ ጥላውን የ77 ዓመት አዛውንት አባታቸው በጥቃቱ እንደተገደሉባቸው ገልጸዋል። በዕለቱ አካባቢውን የሚጠብቁ መስለው ወደ ግቢያችን የገቡ ታጣቂዎች ቤታችንን አቃጠሉት ብለዋል። ቤተሰቡ እርሻ ውስጥ ተደብቆ መቆየቱና ታጣቂዎቹ ቤቱን እንዳያቃጥሉ ልማጸን ብለው የወጡት አባታቸው መገደላቸውን ተናግረዋል። አቶ ደጀኔ የድርጊቱ ፈጻሚዎች የኦሮምኛ ቋንቋ ተናጋሪ ታጣቂዎች መሆናቸውን ገልጸዋል። በጥቃቱ ዋና ዋነኛ ተጎጂዎቹ የጉራጌና የአማራ ብሔር ተወላጆች መሆናቸውን ተናግረዋል። ከተጎጂዎቹ መካከል ክል የኦሮሞ ተወላጆችም እንደሚገኙበትም ገልጸዋል። የምስራቅ ጉራጌ ዞን ሰላም እና ጸጥታ መምሪያ ኃላፊ አቶ ተካሌ ንጉሴ የተፈጸመው ጥቃት ዘግናኝ መሆኑን ተናግረዋል። ሰዎቹ የተገደሉት በመኖሪያ ቤታቸው እሳት ተለቆባቸውና መሳሪያ ተተኩሶባቸው እንደሆነ አስረድተዋል። አንዳንዶቹ ነዋሪዎች ታጣቂዎች ሸኔ ሲሉ የገለጿቸው የኦሮሞ ነጻነት ሰራዊት ታጣቂዎች መሆናቸውን ተናግረዋል። የኦሮሞ ነጻነት ሰራዊት ታጣቂዎች አማካሪ እንደሆኑ የገለጹት አቶ ጅሬና ጉደታ ስለ ጥቃቱ መስማታቸውን ገልጸው በታጣቂዎቹ ተፈጸመ መባሉን አስተባብለዋል። በጉዳዩ ላይ ከኦሮሚያ ክልልና ከአካባቢው ባለስልጣናት መረጃ ለማግኘት ያደረግነው ጥረት አልተሳካም። በሌላም በኩል በኢትዮጵያ የሰሜን ሸዋ ዞን ባለስልጣናት የወካሌ ወረዳ ዋና አስተዳዳሪ አቶ ንጉሴ ኮሩ ጉርሞ ትላንት አርብ በታጣቂ ኃይሎች መገደላቸውን ገልጸዋል። በወረዳው የገዢው ፓርቲ ብልጽግና ጽሕፈት ቤት የፌስቡክ ገጽ ላይ የታተመው ዜና አቶ ንጉሴ በካራራ አካባቢ ያለውን የጸጥታ ሁኔታ ለመከታተል በጉዞ ላይ እያሉ ተገድለዋል ብለዋል። መግለጫው ከጥቃቱ ጀርባ የኦሮሞ ነጻነት ሰራዊትን ተጠያቂ አድርጓል። አቶ ንጉሴ የሕዝብን ጥቅም ለማስከበር ቆርጠው የተነሱ፣ ሕዝቡን ባገለገሉበት ቦታ ሁሉ ከፍተኛ ተወዳጅነት የነበራቸውና ሕዝቡን በቅን አመራር ያገለገሉ ሰው ነበሩ ሲልም ፓርቲው ጽፏል። በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል በተፈጠረ ግጭት ሌሎች በርካታ ሰዎች ተገድለዋል ወይም ቆስለዋል የሚሉ ዘገባዎችም አሉ። የአሜሪካ ድምፅ ስለ ግድያው ከዋሌ ወረዳ አስተዳደር እና ከሰሜን ሸዋ ወረዳ አስተዳደር ዝርዝር መረጃ ለማግኘት ያደረገው ሙከራ አልተሳካም። የኦሮሞ ነጻነት ሰራዊት አማካሪ ጅሬኛ ጉደታ ለአሜሪካ ድምፅ እንደተናገሩት ቡድናቸው በጥቃቱ ጥቃቱን የፈጸመው በዋካሌ ወረዳ ነው። በጥቃቱ ምን ያህል ሰዎች እንደተገደሉ ጅሬኛ አልገለጹም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢራን መንፈሳዊ መሪ አያቶላ አሊ ካሜኔ ዛሬ ቅዳሜ ባሰሙት ንግግር በኢራንና አጋሮቿ ላይ ለሚደርሰው ጥቃት ከባድ ምላሽ እንደሚሰጡ በመግለጽ እስራኤልና ዩናይትድ ስቴትስ ላይ ዝተዋል። የካሜኔ ንግግር የተሰማው እስራኤል እንደ አውሮፓ አቆጣጠር ጥቅምት 26 በኢራን ወታደራዊ ሰፈሮችና ሌሎች ቦታዎች ላይ ባነጣጠረው ጥቃት ቢያንስ አምስት ሰዎች መግደሏን ተከትሎ የኢራን ባለሥልጣናት ሌላ ምላሽ እንደ ሚሰጡ ያሰሙት ዛቻ እየጨመረ ከመጣ በኋላ ነው። ካሜኒ የጠላቶች የጽዮናዊው መንግስትም ይሁን ዩናይትድ ስቴትስ በኢራን በኢራን ህዝብና ተቃውሞ ግንባሩ ላይ ያደረጉ ላሉት ነገር በእርግጠኝነት ከባድ ምላሽ ይሰጣቸዋል በማለት ሲናገሩ፣ የኢራን መንግስት በመገናኛ ብዙሃን በለቀቀው ቪዲዮ አሳይቷል። መንፈሳዊ መሪ በዛቻ ስለተገለጸው ጥቃት አይነት፣ ጥቃቱ ስለሚፈጸምበት ጊዜና ቦታ ዝርዝር ማብራሪያ አልሰጡም። የ85 ዓመቱ ካሜኒ ቀደም ሲል በሰጡት አስተያየት ባለስልጣናት የኢራንን ምላሽ ይመዝናሉ ያሉ ሲሆን የእስራኤል ጥቃት መጋነን ወይም በቀላሉ መታየት የለበትም ሲሉ የበለጠ ጥንቃቄ የተሞላበት አካሄድ መርጠዋል። በተያያዘ ዜና ዛሬ ቅዳሜ ንጋት ላይ ከሊባኖስ የተተኮሱ ናቸው በተባሉ የሮኬት ጥቃቶች ታይራ በተባለች ማዕከላዊ የእስራኤል ከተማ 11 ሰዎች መቆሰላቸው ተነገረ። የኢራን መንፈሳዊ መሪ አያቶላ አሊ ካሜኔ እስራኤል በቅርቡ ለወሰደችው እርምጃ አገራቸው የበቀል እርምጃ እንደምትወስድ ቃል በገቡበት ወቅት የተፈጸመ ጥቃት ነው። ሂዝቦላ ጥቃቱ እስራኤል ጅምላ ጭፍጨፋ በማለት ለገለጸው ጥቃት አጸፋ መሆኑን ገልጿል። በተጨማሪም ዳልተን እና ባርዮሃይን ጨምሮ ወደ ሰሜናዊ የእስራኤል ከተሞች ሌሎች ሮኬቶች መተኮሱን ሂዝቦላህ አመልክቷል። ታይራ ወደ ተባለችው የእስራኤል ከተማ ከሊባኖስ ከተተኮሱት በርካታ ሮኬቶች መካከል ብዙዎቹ በእስራኤል ጦር መክሸፋቸው ሲነገር፣ ሌሎቹ ሰው በሌለባቸው አካባቢዎች ማረፋቸውን እስራኤል አስታውቃለች። እስራኤል በሰሜናዊ ጋዛ በሚገኙ የሀማስ ተዋጊዎች ላይ የምታደርገውን ጥቃት አጠናክራ ስትቀጥል፣ ትላንት አርብና ዛሬ ቅዳሜ በሊባኖስ የሚደረጉ የተክስ ልውውጦችም ቀጥለዋል። ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ዜናውን አድምጠን ተመልሰናል። የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። በአጭር ሞገድ በ22 በ25 እና በ31 ሜትር ባንዶች እንዲሁም በሳተላይት ኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ በቀጥታ የሚተላለፈውን ፕሮግራማችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይም በቀጥታ ልትከታተሉ እንደምትችሉ ላስታውሳችሁ እወዳለሁ። በመግቢያው ላይ እንዳልነው የዛሬ ምሽት ሙሉ ትኩረታችን ያደረግነው የአሜሪካ ምርጫ 2024 ቅንብሮቻችንን ስንጀምር የዲሞክራቲክ ፓርቲው እጩ ፕሬዚደንት የምክትል ፕሬዝደንት ካመላ ሃሪስ ባለቤት ደግ ኢምሆፍ በአሜሪካ ታሪክ በቀዳማዊ ባለቤትነት ዋይት ሃውስ የገቡ የመጀመሪያ ወንድ ሆነው ታሪክ ይሰሩ ይሆን ወይስ ሜላኒያ ትራምፕ በድጋሚ ቀዳማዊት እመቤት የመሆን እድል ይኖራቸው ይሆን? በእነዚህ ርዕሶች ዙሪያ የተቀናበሩትን ሁለት ዘገባዎች እናስቀድማለን። የዩናይትድ ስቴትስ ዲሞክራቲክ ፓርቲ እጩ ካማላ ሃሪስ የፊታችን ማክሰኞ በሚካሄደው ፕሬዝደንታዊ ምርጫ ከተመረጡ በአሜሪካ ታሪክ የመጀመሪያዋ ሴት ፕሬዝደንት ይሆናሉ። እሳቸው ብቻ ሳይሆኑ ባለቤታቸው ደግ ኤምሆፍም የመጀመሪያ ወንድ ቀዳማዊ ባለቤት፣ እንደ አገሩ አጠራር የመጀመሪያ ፈርስት ጀንትልማን ተብለው ታሪክ ይሰራሉ። የቀድሞ የመዝናኛ ኢንዱስትሪ የጥብቅና ባለሙያ ደግ ኤምሆፍ ከአራት ዓመታት በፊትም በአሜሪካ የመጀመሪያ ወንድ የምክትል ፕሬዚደንት ባለቤት፣ ሰከንድ ጀንትልማን የሆኑት ናቸው። በመሆኑም በአሁኑ ምርጫ ባለቤታቸው ከመላ ሃሪስ ከቀናቸው ደግ ለሁለተኛ ጊዜ ታሪክ ሊሰሩ ነው ማለት ነው። የአሜሪካ ድምጿ ዶራ መክዋር ያጠናቀረችው ዘገባ እንደሚከተለው ይቀርባል። ደግ ኤምሆፍ ላለፉት አራት ዓመታት ገደማ የምክትል ፕሬዚደንቲቱ የባለቤታቸው ግንባር ቀደም ደጋፊና አበረታች ሆነው ቆይተዋል። በጣም እወድሻለሁ። ለሁላችንም በመቆም ልትሰሪ በመነሳትሽ በጣም እኮራብሻለሁ። ካምላ ሃሪስ ፕሬዚደንት ሆነው ቢመረጡም ይህንኑ እንደሚቀጥሉ የሚናገሩ ኤምሆፍ ባለቤታቸው ከተመረጡ የመጀመሪያ ወንድ ቀዳማዊ ባለቤት ነው የሚሆኑት። በዚህ አሁን በማደርገው መንገድ ነው የሚቀጥለው። ባለቤቷ እንደመሆኔ የት ጋ ነው በይበልጥ ላገለግላት የምችለው? በስራዋ ደግፋታለሁ። ሁሌም እንደምወዳት እወዳታለሁ። ከጎና እቆማለሁ። ፕሬዚደንት ስትሆን ደግሞ እኔ መጀመሪያ እንደመሆኔ እሷንም አስተዳደሩንም የአሜሪካን ህዝብም እንዴት ነው ልረዳት የሚችለው? ምን ጉዳዮች ላይ ልሰራ እችላለሁ? ደጌም ሆፍና ካመላ ሃሪስ በጓደኛ አመቻችነት ተገናኝተው በኋላ ትዳር የመሰረቱት የዛሬ አስር ዓመት እንደ አውሮፓውያን የዘመን አቆጣጠር በ2014 ነው። ካመላ በፖለቲካው እርከን ከፍ እያሉ ሲሄዱ ደግ እንደ ባለቤት የደጋፊነት ሚናቸውን በደንብ አድርገው በአደባባይ አሳይተዋል ተብሎላቸዋል። በረትገርስ ዩኒቨርሲቲ የአሜሪካ ሴቶችና የፖለቲካ ማዕከል ሊቀመንበር ኬሊ ዲትማር እንዲህ ይላሉ። እነዚህ ድጋፍ ሰጭነት ሚናዎች ለእኔ የማይገቡ ወይም የሚያሳንሱኝ ሚናዎች አይደሉም ወንድ ስለሆንኩ ማንም እሷን ወክዬ ወይም እሷን ደግፌ ማገልገል የማይገባኝ አድርጎ እንዲያስብ አልፈልግም ብለው በግልጽ ተናግረዋል። ካመላ ምክትል ፕሬዚደንት ሲሆኑ ደግ የጥብቅና ስራቸውን ለቀቁና በጆርጅ ታውን ዩኒቨርሲቲ ማስተማር ጀመሩ። ባለቤታቸው አዲሱን የምክትል ፕሬዚደንት ባለቤትነት ስፍራቸውን የራሳቸው አድርገው እንዲይዙት እንዳበረታቷቸው ደግ ይናገራሉ። በምክትል ፕሬዚደንት ባለቤትነቴ በፆታዊ ጉዳዮች ላይ ሰርቻለሁ። ስለ ፆታዊ እኩልነት፣ ስለ ደሞዝ ክፍያ እኩልነት፣ በቤተሰብ ውስጥ ከሚገጥሙ ችግሮች ጋር በተያያዘ ከስራ የሚወሰድ የእረፍት ጊዜን፣ የህፃናት ጥበቃ አገልግሎቶችን በሚመለከት ብዙ ንግግር አድርጌያለሁ። በሀገር አሜሪካ እስካሁን የቁንጮቹ የሀገሪቱ መሪዎች ባለቤቶች ሴቶች ናቸው። ነገር ግን ደግ ኤምሆፍ በምክትል ፕሬዚደንት ባለቤትነት የመጀመሪያ ወንድ የሆኑበትን ስፍራቸውን ያለምንም ችግር እንደተለማመዱት አሳይተዋል ብለውላቸዋል። የአሜሪካ ዩኒቨርሲቲዋ አኒታ መክብራይድ ስለ ቤተሰባዊ ህይወታቸው በግልጽ ይናገራሉ። ረዳት አለሁ። የእኔ ትልቁ ስራ ለምክትል ፕሬዝደንትነቷ ድጋፍ መስጠት ነው ብለዋል። በአብዛኛው እስካሁን የአሜሪካ ቀዳማዊት እመቤቶች ዋና ትኩረታቸው የሚያደርጉት ማህበራዊ ስራዎችን ነው። በዋይት ሀውስ ቤተ መንግስት ለውጭ ሀገር መሪዎች የሚደረጉ ኦፊሴላዊ የራት ግብዣዎችን መቆጣጠር፣ መምራት፣ የበዓላት ማስጌጫዎችን መምረጥ፣ የመሳሰሉት፣ የሚቀርበውን ምግብ፣ አበባውን፣ ሳህኖቹን መቆጣጠር። እንግዲህ እሳቸው ይህን ለማድረግ ይፈልጋሉ። ሊፈልጉም ላይፈልጉም ይችላሉ። የዩናይትድ ስቴትስ ምክር ቤትና የስራ አስፈጻሚ ከፍተኛ ባለስልጣናት ባለቤቶችን የሚያሰባስበው የሴኔት የባለቤቶች ማህበር የተባለው አካል ፕሬዚደንት የሆኑት ደገምሆፍ ቦታው የሚጠይቀውን ወግ ለመወጣት ዝግጁነታቸውን አሳይተዋል። የምሳ ግብዣዎች የሚደረጉበት ጊዜ አለ። በምክትል ፕሬዚደንት መኖሪያ ቤቱ ዝግጅት ይኖራል። እኔም በእነዚህ ባህላዊ ዝግጅቶች ላይ በደንብ ተሳትፍ ያለው። ስለዚህ በቀዳማዊ ባለቤትነት የሚጠበቁ ባህላዊ ወጎች ይኖራሉ። ሙሉ በሙሉ ከልብ ላከብራቸው ከብራቸው ዝግጁ ነኝ። በልማዱ በዩናይትድ ስቴትስ አዲስ ፕሬዚደንት ሲመረጥ ቀዳማዊት እመቤቲቱ የባለቤታቸው በዓለ ሲመት ላይ የለበሱትን ልብስ ዋሽንግተን ዲሲ ለሚገኘው ስሚትሶኒያን ሙዚየም በስጦታ ያበረክታሉ። በዘንድሮ ፕሬዝደንታዊ ምርጫ ታዲያ በስሚሶኒያን የተሰባሰቡትን የባለ ሲመት የቀዳማዊ ትእመቤቶች አልባሳት የቀዳማዊ አባወራ ሙሉ ልብስ ይቀላቀል ይሆን? እሱን በጥቂት ቀናት ውስጥ የምናየው ይሆናል። የተዋጣላቸው ስሎቬኒያዊ ሞዴል በኋላም የአሜሪካ ቀዳማዊ ትእመቤት የሆኑት መላኒያ ትራምፕ እንደ አውሮፓውያን አቆጣጠር በ2016 ባለቤታቸው ዶናልድ ትራምፕ የአሜሪካ ፕሬዚደንት ሆነው ከተመረጡ በኋላ መልካምም ጎምዘዝ የሚልም ጊዜ አሳልፈዋል። መላንያ ትራምፕ በመጪው የፈረንጆች አመት ወደ ዋይት ሀውስ የመመለስ እድል ሊኖራቸው ይችላል። የቪዮዋ ቬሮኒካ ቫልዴራስ ኢግሊሲያስ የላከችው ቀጣዩ ዘገባ የመላንያ ትራምፕን ህይወት ወደ ኋላ መለስ ብሎ ይመለከትና ለሁለተኛ ጊዜ ወደ ዋይት ሀውስ የሚመለሱ ከሆነ ድምፅ ሰጪዎች ከእርሳቸው ምን እንደሚጠብቁ ታስቃኘናለች። ወላጆች መላንያ ክናፕስ ብለው ስማቸውን አወጡ። አሁን ዓለም የሚያውቃቸው ደግሞ የቀድሞ ቀዳማዊት እመቤት መላንያ ትራምፕ በሚለው መጠሪያቸው ነው። እንደ አውሮፓውያን አቆጣጠር ሚያዝያ 26 1970 በቀድሞዋ ዩጎዝላቪያ አሁን ስሎቬንያ ኖቮ ሜስቶ በተባለ ስፍራ ተወለዱ። ሰቭኒካ በተባለው ከተማ በሚያድጉበት ወቅት አባት መኪና ሻጭ ነበሩ። እናት ደግሞ በጨርቃጨርቅ ፋብሪካ ይሰሩ ነበር። ክናፍስ ግን ፍላጎታቸው ወደ ፋሽን ያጋደለ እንደነበር የትምህርት ቤት ጓደኛቸው የነበሩት ማርጂያና ቪላንቺች ያስታውሳሉ። ልብስ መንደፍ ትወድ ነበር። አሮጌ ልብስን እንደ አዲስ ትሰፋ ነበር። ክናፍስ በአልባሳት ንድፍ የጀመሩትን የኮሌጅ ትምህርት አቋርጠው በመላኒያ ክናውስ ስም በአውሮፓ የሞዴሊንግ ሙያቸውን ጀመሩ። ስኬታማ በመሆናቸውም በ1990 ዎቹ ወደ አሜሪካ ሊመጡ ቻሉ። ካትሪን ጀሊሰን በኦሃዮ ዩኒቨርሲቲ የታሪክ ፕሮፌሰር ናቸው። እንደ ፋሽን ሞዴልነቷና በትልልቅ ግብዣዎች ላይ እንደ መገኘቷ ከትራምፕ ጋር የተገናኘችው በዚህ መንገድ ይመስለኛል። ክናውስ በእንደ አውሮፓን አቆጣጠር ጥር 22 2005 መላኒያ ትራምፕ ሆኑ። የመጀመሪያውና ብቸኛ የሆነውን ልጃቸውን ባረን ከአንድ ዓመት በኋላ ወለዱ። በዛው ዓመት የአሜሪካ ዜጋ ሆኑ። ዛሬ ከእናንተና ከባለቤቴ ጋር እዚህ መገኘቴ ድንቅ ነው። በሱ በጣም እኮራለሁ። እንደ አረፓን አቆጣጠር ጥር 2017 ዶናልድ ትራምፕ 45ኛው የአሜሪካ ፕሬዝደንት ሆኑ። እንደ ቀዳማዊ መቤት መላኒያ ትራምፕ ዓለምን ዞሩ። ቢቤስት እንደተባለው ዐይነት በልጆች ጤና በኢንተርኔት ላይ ደህንነታቸው የሚጠበቅበትና ኦፒሮይድ የተባለው ሱስ አስያዥ መድኃኒት አደገኛነት ላይ ያተኮሩ መሰል ፕሮጀክቶችን ጀመሩ። መላንያ ከሌሎቹ ቀዳማዊ እመቤቶች አንጻር ብዙም ላለመታየት ቢሞክሩም ከብዙሃን መገናኛ ትችት እንዳላመለጡ የታሪክ ፕሮፌሰሯ ካትሪን ጄልሰን ይናገራሉ። በፋሽን ምርጫዋ፣ ወዲያውኑ በዋይትሃውስ መኖር ባለመጀመሯ ቢ ቤስት የተሰኘው ዘመቻዋ እንደ አንድ ቀዳማዊ መቤት ፕሮጀክት ውጤታማ ባለመሆኑ ነቀፌታ ደርሶባታል። መላኒያ ትራምፕ ዋይት ሀውስን ለቀው ከወጡ በኋላ ከሕዝብ ዓይን ተሰወሩ። አልፎ አልፎ የባለቤታቸውን የምርጫ ዘመቻና ትውስታቸውን ያሰፈሩበትን መጽሐፍ ለማስተዋወቅ ብቅሉ ነበር። ይህንን ትውስታዬን መጽሐፌ ለእኔ በግሌ ትርጉም ያለውና የሕይወት ጉዞዬን የሚያንጸባርቅ ነው። በዊስኮንሰን የተመዘገቡት ኦስትን ስሚዝ በእንደ አውሮፓን አቆጣጠር 2016 ድምፃቸውን ለዶናልድ ትራምፕ ሰጥተዋል። መላንያ ትራምፕ ወደ ዋይት ሀውስ የሚመለሱ ከሆነ ቢያደርጉ የሚሉትን ሐሳብ አካፍለዋል። አንድ ሁለት ፕሮጀክቶችን ብትጀምር እላለሁ። ለምሳሌ ለትምህርት ቤቶች የሚቀርብ ምግብን የተመለከተው እኔ የምደግፈው ፕሮጀክት ነው። ዲሞክራቲክ ፓርቲውን የሚደግፉት ጃስሊን ካኡር ደግሞ መላንያ ትራምፕ ተጽዕኖ ያላቸው ቀዳማዊ መቤት እንዲሆኑ ይመኛሉ። ወደ ከተማ ሄዶ ነዋሪዎችን ማነጋገር፣ በመላ ሀገሪቱ ተዘዋውሮ ራስን ማስተዋወቅ፣ ከፕሬዝደንቱ ጀርባ እንደሚቆም አንድ ግለሰብ ብቻ ሳይሆን እንደ ሴት የራሷ ኃይል እንዳላት ማሳየት አለባት። ተንታኛው የታሪክ ባለሙያ ጀሊሰን እንደሚሉት ግን መላንያ ትራምፕ በድጋሚ ቀዳማዊ መቤት የሚሆኑ ከሆነ በአብዛኛው ከሕዝብ እይታ እንደሚሰወሩ ይገምታሉ። ቬሮኒካ ባልደራስ ኢግሌሲያስ ለላከችው ዘገባ እንግዶልነኝ ዋሽንግተን ዲሲ። ምርጫ 2024 ነክ ዘገባዎቻችንን እንቀጥላለን። ኤሌክቶራል ኮሌጅ ከአንድ ሰው አንድ ድምፅ ዓለም አቀፍ መርህ አንጻር ሲታይ የቀጣዩ ውይይት ርዕስ ይሆናል። በአሜሪካ ምርጫ መጨረሻ ላይ ፕሬዚደንቱን የሚመርጠው አካል ኤሌክቶራል ኮሌጅ በመባል ይታወቃል። የኤሌክቶራል ኮሌጅ አባላት 538 ናቸው። ይኸውም የተወካዮች ምክር ቤት አባላት 435፣ የህግ መወሰኛ ምክር ቤቱ ሴኔት 100 አባላት፣ እንዲሁም የዋሽንግተን ዲሲ ሶስት ተወካዮች ድምር መሆኑ ነው። አባላቱም ልክ እንደ ተወካዮች ምክር ቤት አባላት ሁሉ ከየግዛቱ በህዝብ ብዛት ልክ ይመለመላሉ። ከምርጫው በኋላ ባለው ቀጣይ ወር ተሰብስበው ፕሬዚዳንቱን ለመምረጥ ድምፅ ይሰጣሉ። ለመሆኑ ይህ ኤሌክቶራል ኮሌጅ የተባለው አካል ታሪካዊ አመጣጡ ምን ይመስላል? አንድ ሰው አንድ ድምፅ ከሚለው ዓለም አቀፍ መርህ ጋርስ እንዴት ይታያል? ጥቅሙና ጉዳቱስ? ባልደረባችን እንግዲህ ወልዴ በጆርጂያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ተባባሪ ፕሮፌሰር የሆኑትን ዶክተር ፋሲል ቸርነትን አነጋግረዋል። ጤና ይስጥልኝ ክብራት እና ክብራን እንግዲህ ሌኔን ከአሜሪካ ድምፅ የአሜሪካንን ምርጫ በተመለከተ የአሜሪካ ድምፅ የአማርኛው ክፍል አገልግሎት የተለያዩ ቃለመጠይቆችን ዘገባዎችን እና ዝግጅቶችን ሲያቀርብ ቆይቷል። ወደፊትም ያቀርባል። በዚህ አጭር ውይይት የሚሳተፉት ከዚህ በፊትም ተባባሪያችን የሆኑት እና ከዚህ በፊት በነበረን ውይይት በአሜሪካ ኤሌክሽን ምርጫ ዋና ዋና ጉዳዮች እና ፖሊሲዎች ምንድን ናቸው ዓለም አቀፉ ዓለም አቀፋዊ አንድምታዎች ምንድን ነው የሚለውን የተወያየ ነው። ዶክተር ፋሲል ቸርነት ናቸው። በጆርጂያ ስቴት ዩኒቨርሲቲ በፔሪሜትር ኮሌጅ የፖለቲካ ሳይንስ ተባባሪ ፕሮፌሰር ናቸው። ዶክተር ፋሲል እንደገና ለዚህ ቃለ መጠይቅ ስለተባበሩኝ አመሰግናለሁ። እኔም አመሰግናለሁ፣ ነጋበዛችሁኝ በአሜሪካ ምርጫ እንግዲህ አንዱና ዋናው ምናልባትም እንግዳ የሆነው ነገር ኤሌክትራል ኮሌጅ የሚባለው ነገር ነው። ተመጣጣኝ አማርኛ አላገኘሁለትም። ምናልባት እርሶ ካለሁት ይነግሩናል። በስተ መጨረሻ የአሜሪካንን ፕሬዚደንት የሚወስነው የነዚህ የኤሌክትርስ የተባሉት የኤሌክትራል ኮሌጅ አባላት ወይም በሂደቱ ያሉ ተወካዮች እንበላቸው ናቸው። እንግዲህ ከቀጥታ ድምፅ በበለጠ የነሱ ድምፅ ነው በስተመጨረሻ ተቆጥሮ ፕሬዚዳንቱ ይሄ ነው የሚባለው፣ ማለት ነው። በመጀመሪያ እስኪ ኤሌክቶራል ኮሌጅ ምንድን ነው? በመጠኑ ደግሞ ታሪካዊ አመጣጡ እናነሳና ሌሎች አንዳንድ ነጥቦች ከእሱ ጋር የተያያዘውን እናነሳለን። እሺ፣ ከታሪካዊ አመጣጡ ልጀምር ነው በአስራ ሰባት ሰማንያ ሰባት የነበረው የህገ መንግስት አርቃቂ ጉባኤ ማለት ነው እንግዲህ ከዛ በፊት ታሪኩ ምንድን ነው እነዚህ ከእንግሊዝ ቅኝ ግዛት የወጡት ኮሎኒዎች ወይም ቅኝ ግዛቶች አስራ ሶስቱ ተሰብስበው ያቋቋሙት መንግስት ነበረ ኮንፌዴሬሽን ነበረ ያ መንግስት ማለት አብዛኛው ስልጣን በግዛቶቹ ተይዞ የፈጠሩት ማዕከላዊ መንግስት በጣም ደካማ ነበረ። እና ሲያዩት በጊዜ የነበሩትን የተለያዩ ችግሮች እና የጋራ ጉዳዮች ለመፍታት በቂ ሆነው ስላላገኙት የኮንስቲትዩሽን የህገ መንግስት አርቃቂ ጉባኤ እንዲጠራ ተስማምተው ነው እንግዲህ በአስራ ሰባት ሰማንያ ሰባት ህገ መንግስቱ የረቀቀው። በዛን ጊዜ ሲረቅ አንዱ የነበረው ውይይት ምንድን ነው? ከብዙ ጉዳዮች መካከል ፕሬዚዳንቱ እንዴት ይመረጥ የሚለው ጥያቄ ነበር። እና የቀረቡት አማራጮች አንደኛው ህዝቡ ቀጥታ ይምረጠው ነው። ሁለተኛው አማራጭ ደግሞ የለም፣ የህዝቡ ተወካዮች በኮንግረስ ውስጥ ያሉት እነሱ ይምረጡት በተለይ ደግሞ ሴኔቱ ይምረጠው ቀጥታ የሚል ነበር እና አስታራቂ የሆነ የቀረበው ሀሳብ ይሄ ኤሌክትራል ኮሌጅ ነው። ኤሌክትራል ኮሌጅ ለጊዜው ድምፅ ሰጪ ኮሚቴ ብንለው እንግዲህ ምን ያህል አጥጋቢ ትርጉም እንደሚሆን አላውቅም። የሚያስኬል ይመስለኛል። እሺ። እና ይሄ ነው እንግዲህ የተፈጠረው። እና ይሄ ድምፅ ሰጪ ኮሚቴ እንዴት ነው የተዋቀረው የሚለውን ለመወሰን በአምሳው ግዛቶች ውስጥ በእያንዳንዱ ግዛት የኮንግረስ ተወካዮች አሉ። እያንዳንዱ ግዛት በዛው ሕገ መንግስት ላይ የተወሰኑ አንዱ ነገር ምንድ ነው እያንዳንዱ ግዛት ሁለት ሁለት ሴኔተር ይኖረዋል። ትልቅ ሆነ ትንሽ ሆነ ሁለት ሁለት ሴኔተር ይኖረዋል። በዛ ደግሞ በህዝቡ ብዛት ላይ እንደየህዝቡ ብዛት ኮንግሬሽናል ተወካዮች ይኖሩታል። ስለዚህ የአንድ ስቴት ድምፅ ሰጪ ኮሚቴ ቁጥር የሚወሰነው በኮንግረስ ባሉት ተወካዮች ብዛት ነው። ለምሳሌ ጆርጂያ ብንመጣ ሁለት ሴኔተሮች አሉን እንደማንኛውም እስቴት ስቴት አስራ አራት ደግሞ የተወካዮች ምክር ቤት ልበለው ተወካዮች፣ ቀጠናዎች ወይም ዲስትሪክቶች አሉ። ስለዚህ በአጠቃላይ ሁለቱን ስደምር አስራ ስድስት መራጮች አሉን ማለት ነው እና ህዝብ በዛ ያለ ህዝብ ያለው ስቴት ደግሞ በዛ ያለው ድምፅ ሰጪ ወይም ይኖረዋል ማለት ነው። መሰለኝ ካሊፎርኒያን ብናይ ሀምሳ ሶስት ቴክሳስንን ብናይ ኒውዮርክ ብናይ ሀያ ዘጠኝ እንደየህዝብ ብዛቱ የሚወሰነው ምንድነው፣ በየአስር ዓመቱ የህዝብ ቆጠራ ስላለ ህዝብ ከአንድ ስቴት ወደ አንድ ስቴት ሙቭ ካረገም ሰው ፈልሶ የመጣበት ስቴት ተጨማሪ ያገኛል ማለት ነው። የወጣበት ደግሞ ይቀነስበታል ማለት ነው። በ2000 ጆርጂያ አንድ ተጨማሪ ግዛት አገኝቷል። ምክንያቱም ሰው ወደዚህ ብዙ ፈልሶ ስለመጣ ማለት ነው። እና እነዚህ ሰዎች እንዴት ነው የሚመረጡት ስትል፣ እያንዳንዱ ፖለቲካ ፓርቲ በየስቴቱ የራሱ ህግ አለው እነዚህን ኤሌክተሮችን የሚመርጥበት መራጮችን የሚመርጥበት እና መራጮቹ በአብዛኛው ጊዜ ምንድን ነው የብዙ ጊዜ የፓርቲ ታማኝ አገልጋዮች የሆኑ ሰዎች ናቸው እና ይመረጣሉ። ኖቬምበር አምስት ኤሌክሽን አለ። ከዛ በኋላ ያንን ድምፅ መሰረት በማድረግ ዲሴምበር ላይ ኤሌክተሮቹ በየስቴቱ ተገናኝተው ኤሌክትራል ቦቱን አሎኬት ያደርጋሉ ለአሸናፊ ማለት ነው። አሁን በአርባ ስምንት ግዛቶች ውስጥ የሚጠቀሙት ዊነር ቴክ ኦል ሲስተም የሚባለው ነው። አሸናፊው ጠቅልሎ ይውሰድ። ማጆሪቲ ማግኘት አብላጫ ሀምሳ ፕላስ ማግኘት የለበትም። ሁለት ተወዳዳሪዎች ካሉ አንዱ ሀያ አምስት ፐርሰንት ቢያገኝ አንዱ ሰላሳ ቢያገኝ ሰላሳ አብላጫ ባይሆንም ሞር ቮት ስለሆነ እሱ ሁሉንም ጠቅሎ ይወስዳል ማለት ነው። በአርባ ስምንት ስቴቶች ውስጥ እንደዚህ ነው ህጉ። ሜይን እና ኔብራስካ ግን የሚጠቀሙት ፕሮፖርሽናል ሪፕሬዘንቴሽን ሲስተም የሚባል ነው በአገኛው ባሸነፉት ድምፅ ልክ እንበለው እንደዛ የሚያደርግ አካሄድ ነው ያላቸው። ስለዚህ ያም ነው ይሄ እነዚህም ቦቶች በየስቴቱ በእርጫ ሰጪዎቹ ከወሰኑ በኋላ ያ ወደ ዩናይትድ ስቴትስ ኮንግረስ ይላካል። በቫይስ ፕሬዚደንቱ መሪነት ኤሌክሽኑ ሰርቲፋይድ ይሆናል ማለት ነው። ጃንዋሪ ጃንዋሪ ሲክስ ላይ ሰርቲፋይድ ይሆናል። ፕሬዚዳንቱ ጃንዋሪ 20 ላይ ኢናጉሬትድ ሊሆንና ተርሙን ይቀጥላል ማለት ነው። እና ይሄ ነው አሰራሩ። በመሰረታዊ ደረጃ ትክክል ነው። የመራጭ ኮሚቴ ብለውታል። እኔም እሱን አገላለጽ እጠቀማለሁ። እነዚህ አባላት በእርግጥ በየግዛቱ በአስገዳጅ ደረጃ በመቀጫም ደረጃ ሕግ የወጣ ይመስለኛል በአንዳንዶቹ ከተቀመጠው አሰራር ለምሳሌ አሁን አሸናፊው ጠቅሎ ሊወሰድ የሚለው አለ እና ከዛ ውጭ ወጥተው ያንን ድምፅ በሚሰጡበት ጊዜ አፈንግጠው ተደርጎ የሚያውቅ ይመስለኛል፣ በታሪክ ቢያደርጉ፣ ምንድነው አሁን ዋስትና ነው። ምክንያቱም እንደተመለከት ነው የቀጥታ ድምፅ የሚቆጠረው ዋናው ፕሬዚዳንቱን የሚመርጠው አይደለም። በተለያየ ጊዜ በታሪክም፣ በቅርብ ጊዜ እንዳየ ነው የአብዛኛውን ህዝባዊ ድምፅ አግኝተው ግን የኤሌክቶራል እነዚህ የአስመራጭ የመራጭ ኮሚቴ ውስጥ ያሉ ሰዎችን ድምፅ ባለማግኘታቸው የፕሬዚደንትነት ስልጣኑን ያጣሉ። በቅርብ ጊዜ የሆነውንም መጥቀስ ይቻላል እና እነዚህ ነገሮች ይመስለኛል አንዳንድ አሜሪካውያንን የኔ ድምፅ ዋጋ የለውም ወደሚል አስተሳሰብ የወሰዳቸው ይመስለኛል። እና እስኪ እነዚህ ነጥቦች ላይ ደግሞ የሚነግሩን ካለ እሺ ነገሩ ልክ ነው በመሰረታዊ ሀሳብነቱ። አንደኛ ነገር እነዚህ መራጮች ድምፅ አንሰጥም ወይም ደግሞ ላሸነፈ ሰው አንሰጥም ብል በህግ በኩል የሚያስቀጣ ብዙ ነገር አልነበረም። በመጀመሪያ ደረጃ ህገ መንግስቱም ላይ ይሄን አድርጎ የሚል ነገር የለም እና ፌድለስ ኤሌክተር ሲሏቸዋል፣ ታማኝ ያልሆኑ መራጮች ባለፈው አሁን በሁለት ሺ አስራ ስድስትም ታይቷል። በተለያዩ እስቴቶች ድምፃችንን አንሰጥም የሚል ነገር በሁለት ሺ ሀያም ታይቷል እና አሁን ብዙ ስቴቶች ምን እያደረ ህግ እያወጡ ነው። በህገ መንግስቱ መሰረት ድምፃቸውን በህዝብ ድምፅ መሰረት አድርገው ካልሰጡ ቅጣት እንዲኖር የሚል ህግ እያወጡ ነው እና ሱፕሪም ኮርቱም ይሄንን አጽድቆታል። ክስ ወደዛ ሄዶ ነበረ። የለም ህገ መንግስቱ አይደለም የሚል ኖ፣ ይሄ ተግባራዊ መሆን አለበት የፖለቲካ ስርዓቱ በትክክል እንዲሰራ ከተፈለገ ብሎ ያንን አጽድቋል። ከዛ በተረፈ ግን አንደኛ ነገር ይሄ ሲዋቀር የድምፅ ሰጪ ኮሚቴው ወይም ኤሌክትሮ ካል ሲዋቀር አንደኛው ዓላማ ምንድን ነው? እነዚህን ብዙ ህዝብ የሌላቸውን ትናንሽ ግዛቶችም ጠቃሚ ያደረጋቸዋል። ምርጫ ላይ እነሱም ይቆጠራሉ እና ያበረታታል፣ የዲሞክራቲክ ተሳትፎን ያበረታታል የሚል ነበር። ግን አሁን የመጣው ችግር ምንድን ነው? እነዚህ ለምሳሌ አሁን ትራምፕ ነው ሂለሪ ክሊንተን ወደ ሶስት ሚሊዮን ድምፅ የህዝብ ድምፅ አግኝታ ነበር ግን ተሸንፋለች። ይህ የሚሆንበት ምክንያት ምንድን ነው? እንደ ካሊፎርኒያ፣ ኒውዮርክ የመሳሰሉትን ትላላቅ ግዛቶች በሙሉ ወስዳ፣ ትራምፕ ግን እነዚህን ትናንሽ ስቴቶች እንደ ዋዮሚንግ ያሉትን ትናንሽ ስቴቶች በሙሉ ብዙ ድምፅ አግኝቶ ነበር እና እዚህ ላይ ምንድን ነው ማየት ያለብን አሁን ካሊፎርኒያ ውስጥ ወደ ሰላሳ ሰባት ነጥብ አምስት ሚሊዮን ህዝብ አለ። እና 53 ኮንግሬሽናል ዲስትሪክት አለ። ስታካፍለው በእያንዳንዱ ዲስትሪክት አንድ ተወካይ የሚወክለው 735000 ሰው ነው። ወደ ዋይኦሚንግ ስትሄድ ደግሞ ወደ 592000 ነው የህዝብ ብዛቱ እና ሶስት ኮንግሬሽናል ዲስትሪክት አላቸው። ለሶስቱ ስታካፍል አንዱ ዲስትሪክት አንድ ተወካይ የሚወክለው 190000 ሰው አካባቢ ነው። ይህ እንግዲህ አንድ ሰው አንድ ድምጽ አለ የሚለውን ዲሞክራሲያዊ መርህ የቫዮሌት የሚያደርግ ነው ማለት ነው። ለዚህ ነው በዚህ የተነሳ እነዚህ ትናንሽ ስቴቶች መጠናዊ ያልሆነ ኢንፍሉዌንስ እንዲኖራቸው አድርጓል፣ የኤሌክቶራል ሲስተሙ እና በ2000 አልጎር፣ 2016 ሂለሪ ክሊንተን እንደዚህ ተሸንፈዋል። በተጨማሪ ከዛ ይት በታሪክ ወደ ሶስት ጊዜ ጠቅላላ ወደ አምስት ጊዜ ይሄ ነገር አትምሏል ሆኗል። ስለዚህ እንዳልከው እውነተኛ ችግር ነው ማለት ነው። እና ሌላው ነገር ደግሞ ምንድን ነው በአብዛኛው ከዚህ በፊት በታየው ምርጫዎች ማን ስቴት ወደ ሪፐብሊካን ፓርቲ እንደሚመርጥ፣ ማን ስቴት ወደ ዴሞክራቲክ ፓርቲ የሚመርጥ ታውቋል። ስለዚህ አብዛኛውን ጊዜ ተመራጮች ጊዜያቸውን የሚያጠፉት ካምፔናቸውን የሚያደርጉት የት ነው? እነዚህ ባትል ግራውንድ የሚባሉ ስቴቶች ላይ ነው። እነዚህ እንግዲህ ባትልግራውንድ ስቴት ማለት ምንድን ናቸው? ሁለቱም ፓርቲዎች አብላጫ ድምፅ ያላገኙበት ቦታ ነው፣ ባለፉት ምርጫዎች። ይሄ ሊፈጠር የሚችለው ምንድነው? በህዝብ ፍልሰት የፖፑሌሽኑ እየተቀየረ ሲመጣ፣ አንዳንድ ፖለቲካ ሾዎች ሲመጡ፣ እንደ ኦሃዮ ለምሳሌ፣ ዊስኮንሲን፣ አሁን ጆርጂያም፣ ፔንስልቬኒያ፣ ኔቫዳ፣ አሪዞና እነዚህ አሁን በጣም ባትል ግራውንድ ስቴት ሆነዋል ማለት ነው። ስለዚህ ወደ ዋና ዋናዎቹ ኦልሬዲ ወደ ታወቁት ግዛት ሄደው ማንም ሰው ገንዘብ አያጠፋም። ማንም ሰው ምረጡኝ ብሎ የምርጫ ቀስቀሳ አያደርግም። እነዚህ ላይ ነው ጊዜውንም ሰዓቱንም ገንዘቡንም የሚያጠፋው ማለት ነው። እና ይሄ እንደገና መልሶ ያልታቀለ ችግር አምጥቷል ማለት ነው። ሌሎቹ ስቴቶች ሰው ምርጫዬ፣ የኔ ድምፅ ዋጋ የለም የሚለውን በዚህ ምክንያት ነው። እና ይህንን አሁን ለመቀየር ብዙ ጥረት ተደርጓል ኤሌክቶራል ኮሌጁን ለማሻሻል ነገር ግን የአንዱ ችግር ምንድነው? የአሜሪካን ህገ መንግስት የማሻሻያ አንቀጽ በጣም በጣም አስቸጋሪ አድርጎታል። ህገ መንግስቱን ለመቀየር አንደኛው ሁለት ነገሮች መሆን አለባቸው። ህገ መንግስቱን ለመቀየር አንደኛው ምንድነው? ኮንግረስ ውስጥ ሴኔት እና ሀውስ ውስጥ ሁለት ሶስተኛ ድምፅ መኖር አለበት አንድ አሜንድመንት ፕሮፖዝ ለማድረግ ከዛ በኋላ ወደ ስቴቶች የሄድና ጉዳዩ ሶስት አራተኛ የስቴት ህግ አውጪ ተወካዮች ማጽደቅ አለባቸው። እስከ ዛሬ ወደ አስር ሺህ የሚሆን ፕሮፖዛል ተሞክሯል ለመቀየር ከዛ ውስጥ ግን ሀያ ሰባት ብቻ ነው ያለፈው ላለፉት ሶስት መቶ ምናምን ዓመታት አራት መቶ ዓመታት። እና አሁን የተጀመረው እንቅስቃሴ ምንድነው ህገ መንግስቱን ሳንቀይር ኤሌክቶራል ኮሌጁ እንዴት እንደሚሰራ መቀየር እንችላለን የሚል እንቅስቃሴ ተነስቷል እና ናሽናል ፖፑላር ቮት ኮምፓክት የሚባል እንግዲህ የስቴት ስቴቶች ናቸው የራሳቸውን የምርጫ ህግ የሚያወጡት። ስለዚህ ህጋቸው መቀየር ይችላሉ ማለት ነው። አሁን የተስማሙት ምንድን ነው? አንድ ላይ ሆነን ይህንን ከፈረምን ሁልጊዜ ድምጻችንን የኤሌክትራል ኮሌጅ ወይም የድምፅ ሰጪ ድምፁን የምንሰጠው ናሽናል ፖፑላር ቮቱን ላሸነፈው ካንዲዴት ነው የሚል ላይ ደርሰዋል ውሳኔ ላይ ደርሰዋል። እስካሁን የእነዚህ ስቴቶች ኤሌክትራል ቮት ተደምሮ ወደ ሁለት መቶ አምስት ይሆናል እና አሁን ጥቂት ግዛቶች ስቴቶች ተጨምረው ደግሞ ወደ ሁለት መቶ ሰባ ከሆነ ሕገ መንግስቱን ሳትቀይር ይህንን ኤሌክትራል ኮሌጅ አሰራሩን ለመቀየር ተቻለ ማለት ነው እና ይህ ብዙ ድጋፍ ያገኘ የለውጥ ጥረት ነው። ዶክተር ፋሲል ቸርነት በኤሌክትራል ኮሌጅ ላይ ለሰጡን ማብራሪያ እናመሰግናለን። በሌሎች ጉዳዮች ላይ እንደምናገኘው ተስፋ እናደርጋለን። አመሰግናለሁ። የአሜሪካ ምርጫ 2024 ቅንብሮቻችን ይቀጥላሉ። በማስከተል የሚቀርቡት ቅንብሮች በዩናይትድ ስቴትስ ምርጫ የኢትዮጵያውያን አሜሪካውያንን ድምፅ ይቃኛሉ። ወደ ኢትዮጵያ አሜሪካውያን በዩናይትድ ስቴትስ ፖለቲካ ውስጥ ያላቸውን ተሳትፎ መልከት የሚያደርግ ተከታታይ ቅንብር የመጀመሪያ ክፍል ነው። ለመሆኑ የተለያዩ የኢትዮጵያ አሜሪካውያን ማህበረሰብ አባላት ለዘንድሮ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ለውሳኔያቸው ምን አይነት ጉዳዮችን መሰረት እያደረጉ ነው? የአሜሪካ ድምፅ ያነጋገራቸው የማህበረሰብ ቡድኖች ተጠሪዎች በግልም ሆነ እንደ ማህበረሰብ በምርጫው ቅድሚያ ስለሚሰጧቸው ጉዳዮች አጋርተውናል። አቶ ዮም ፍስሀ የሁለቱ እጩዎች የምርጫ ዘመቻዎች በየበኩላቸው እጩዋቸውን እንዲመርጡላቸው የማህበረሰቡን አባላት ለማሳመን አራት ተወካዮቻቸውን የላኩበት የአሜሪካ ኢትዮጵያውያን የህዝብ ጉዳዮች ኮሚቴ ኤፓክ ዋና ጸሐፊ ናቸው። ከተቋቋመ ሶስት ዓመት ተኩል የሆነው ኤፓክ በቅርቡ ስላሰናዳው ስለዚህ መድረክም አስረድተውናል። አቶ ዮምን ያወያያቸው አሉላ ከበደ ተከታዩን ይዞ ቀርበዋል። አቶ ዮም ፍስሐ በቅድሚያ ለጊዜው አመሰግናለሁ። አቶ አሉላ በዚህ አጋጣሚ ይህንን እድል ስለሰጠኝ አመሰግናለሁ። በዩናይትድ ስቴትስ ፖለቲካ ለነቃ ተሳትፏችሁ መሰረቱ ምንድን ነው? ትውልደ ኢትዮጵያውያን የሆነ የአሜሪካ ዜግነት ያለው ኢትዮጵያዊ ቁጥሩ ብዙ ነው። እንግዲህ የሚገመተው እስከ አንድ ሚሊዮን በአሜሪካን ሀገር ይኖራል ተብሎ ነው። መምረጥ የሚችለውም ከሶስት መቶ ሺህ በላይ ይሄ በዚህ በአሁኑ እንደዚህ አይነት ፉክክር ያለበት ምርጫ ላይ ለውጥ ማምጣት የሚችል ነው። ለምሳሌ ፐንስልቬኒያ በጣም ብዙ ፉክክር ያለበት ስዊንግ ስቴት ይሉታል በትንሽ ቁጥር አንዱ ሌላውን ለመምረጥ የሚችልበት ነው። ስለዚህ በተለይ በፕሬዚደንሻል ኤሌክሽን የቀድሞ ፕሬዚደንት ዶናልድ ትራምፕ እና የአሁኑ ቫይስ ፕሬዚደንት ካማላ ሃሪስ ሁለቱም እዚህ እየተመላለሱ ምረጡን እያሉ ነው። እኛም ደግሞ ትውልደ ኢትዮጵያውያን አንድ ላይ ስንመርቅ የበለጠ ተሰሚነት ስለሚኖረን ፓክ መምረጥ የሚችሉትን ነዋሪዎች እንዲመርጡ አልመረጡ ተሰሚነት እንደማይኖራቸው በማሳሰብ እንዲመዘገቡ ኢትዮጵያንና ትውልደ ኢትዮጵያውያንን የሚጠቅሙ ተመራጮች እንዲመረጡ ብዙ ጥረት አድርገናል። ወደ አርባም የሆኑትን የኮንግሬስና የሴኔት አባላት በጥንቃቄ አለማቸው ምንድን ነው? በትምህርት፣ በኢሚግሬሽን፣ በንግድ፣ በጤና እኛን የሚጠቅሙን ሰዎች ናቸው ወይ? አንደኛ። ሁለተኛ ደግሞ አሜሪካንና ኢትዮጵያን ግንኙነት እንዲጠናከር ይሰራሉ ወይ? ሀገራችን ሰላም እንዲሆን ይጥራሉ ወይ? የሕዝቡ ሰብአዊ መብት እንዲከበር ይጥራሉ ወይ? እነኚህን ተወዳዳሪዎች አነጋግረን አስተምረን ይህን ነገር ሁሉ ካሟሉ እውቅና ሰጠናል ወይም ኢንዶርስ አድርገናል። በመላው ዓለም ያሉ ኢትዮጵያውያኖችን ጥቅም የሚያስጠብቁ ሰዎችን ለማስመረጥ ነው። በዚህ መልክ ነው እየሰራ ነው ያለ ነው። ቅርቡ ከዋሽንግተን ዲሲ ወጣ ብላ በምትገኘው በአሌክዛንድሪያ ከተማ ዝግጅት አድርጋችሁ የሁለቱንም ፕሬዚዳንታዊ ምርጫ ዘመቻዎች ተወካዮች የጋበዛችሁበት ስነ ስርዓትም አካሄዳችሁ ነበረ። ምንድን ነው እነኚህ ምርጫ ዘመቻዎችስ እንዲረዷችሁ እንዲያውቁ የምትፈልጉት ትውልደ ኢትዮጵያውያን አሜሪካያኖች እዚህ በአሜሪካን ሀገር ስንኖር ከአምሳ ዓመት ሆነናል እና ይሄ በጣም በአጭር ጊዜ ውስጥ በጣም ብዙ ስራ የሰራ በብዙ ሙያዎች የተሰማራ ዶክተሮች፣ ኢንጂነሮች፣ አስተማሪዎች፣ በንግድ ስራ እና በምንኖርበት ስቴትና ከተማዎች እዚህ ላለው ለአሜሪካን ኢኮኖሚም ሆነ ህብረተሰብ ትልቅ አስተዋጽኦ የሚያደርግ ነው። በምርጫ በኩል ግን ብዙዎች አይመርጡም። ይሄን ነው የእኛ ስራ ምንድን ነው ትልቁ ተሰሚነት እንድናገኝ የሁለት ኢትዮጵያ አሜሪካኖች እንዲመርጡ ማድረግ ላይ ነው። እስካሁን ድረስ በዚህ በአምስት አመት ውስጥ ሁለት ሶስት ትውልድ ኖሯል። ብዙዎችም ደግሞ እዚህ ሀገር የተወለዱ አሉ እና እነኝህን ሁሉ እንዲሳተፉ ለማድረግ ነው አላማችን። ባለፈውም ምተር መለክሽን በቨርጂኒያ ኢትዮጵያውያኖች በጣም ወሳኝ ሚና ነበራቸው። ኢትዮጵያውያኖችን የሚጠቅመውን ገቨርነር ያንከንን ያስመረጠው ትውልድ ኢትዮጵያ የሆኑ አሜሪካውያን ናቸው የሚልም በዋሽንግተን ፖስት ሁሉ ላይ ተጽፏል። እና እንደዚህ አይነት አቅም እያለው አንድ ላይ ሲመርጥ የበለጠ እኛም ተሰሚነት እናገኛለን በማለት ይህን ትልቅ ጉባኤ አዘጋጀን። ተወዳዳሪዎቹን ከምስተር ትራምፕ ካምፔን፣ ከካመላ ሀሪስ ካምፔን፣ ሌሎችም ደግሞ ባለፈው ጊዜ ዕውቅና የሰጠናቸው ሁለት የኮንግሬስ አባላት ጋበዝን። በቪዲዮ እና በፐርሰን የመጡት አንደኛው ሴነተር ጃን መጓሄር የሚባል የቨርጂኒያ ሴነተር ነው የትራምፕ ካምፔን የላከው በኮንግረስ የተወዳደረ ነው። አንደኛዋ ደግሞ ኮንግረስ ውመን ሲድኒ ካምላ ሀገር የምትባል ከካሊፎርኒያ ዴሞክራት ናት። አንደኛው ኮንግረስማን ብራያን ፊትዝ ፓትሪክ የሚባል ፔንሲልቬኒያ ሪፐብሊካን ነው። አንደኛው ደግሞ ከካሊፎርኒያ ኮንግረስማን ነው፣ ጃን ጋራማንዲ ይባላል። እንዲሁም ድሮ እሱ ኢትዮጵያ ውስጥ ስኮር የነበረ ነው እና በጣም ኢትዮጵያ የሚወድ ሰው ነው። አራቱም ቀረቡ እና ለኢትዮጵያ ኮሚኒቲ ታሪካዊ የሆነ ጉባኤ ነው። ለመጀመሪያ ጊዜ ነው ሁለት ለአሜሪካን ፕሬዚደንት ምርጫ የሚወዳደሩ ለትውልደ ኢትዮጵያ የአሜሪካን ዜግነት ያላቸው ምረጡን ብለው የቀረቡበት የመጀመሪያ ጊዜ ነው። ኢትዮጵያ ዲያስፖራ ታሪክ ማለት ነው እና በዚህ ቀርበው ለምን እነሱ እንድንመርጣቸው ሁሉም የራሳቸውን ንግግር አደረጉ። በእውነቱ በጣም ብዙ ሰው ይህን ነገር ሰምቶ ፓክም የሚያደርገውን እውቅና አይቶ አሁን ለመምረጥ እንዲመቻች አድርገናል ማለት ነው። በአባልነትም ይሁን በደጋፊነት አብረችሁ ከሚንቀሳቀሱት አንጻር ቅድሚያ የሚሰጧቸው ጉዳዮች ምንድን ናቸው? እናንተ እስከተረዳችሁትና ድርጅታችሁ ኤፓክ ለይቶ ያየ የተመለከታቸው ካሉ ምንድን ናቸው? እንደ ማህበረሰብ ቅድሚያ የሰጣችኋቸው ጉዳዮች እዚህ በአሜሪካን ሀገር የሚኖሩ ትውልደ ኢትዮጵያውያን ሆነው አሜሪካዊ ዜግነት ያላቸው በቅድሚያ የሚፈልጉት እኛን መጥቀም የሚፈልጉ ወዳጆች የሚሆኑ ለምሳሌ በኢሚግሬሽን ጉዳይ የሚረዱ፣ በትምህርት በጤና ጉዳዮችን የእኛን ህብረተሰብ የሚረዱ ሀገራችን ላይ ደግሞ ሰላም እንዲሆን ሀገራችን ሰብአዊ መብት እንዲከበር የሚረዱትን በተለይም ደግሞ በአሁኑ ሰዓት ሀገራችን በጣም ከባድ ችግር ላይ ነው ያለችው። ጦርነት ሀገራችን በብዛት አለን። በተለይም ፀሐን ላይ የተነጣጠረውን ዘር ተኮር የሆነ ግድያ ሁሉ እሱ በጣም የሚያስረብሸን እና የሚያሳስበን ነው። ሁለት ኢትዮጵያውያን በጣም ሀገር ወዳድ ነው። ሀገሩን ይወዳል። ደግሞ ብዙም አስተዋጽኦ ሲያደርግ የኖረ ነው። ለሀገሩ ደራሽ ነው። ወገኑ መርዳት የሚፈልግ ነው። በብዙ መንገድ በገንዘብም በኩል ከሰባት ቢሊዮን ዶላር በላይ በዓመት ወደ ሀገሩ የሚልክ ነው። በየጊዜው ሰዎች በጦርነትም ለተጎዱ ሲሉ ይረዳል። ሆስፒታል ያሰራል። ትምህርት ቤት ያሰራል። ብዙ አስተዋጽኦ ለሀገሩ የሚያደርግ ነው። ችሎታማ አቅምም አለው እና አሁንም ደግሞ እነኚህ ነገሮች ላይ ነው ማተኮር የሚፈልገው እና እነኚህን ነገር የሚረዱ ምሳሌ ሰላም እንዲመጣ ተጽዕኖ የሚያደርጉትን ተወዳዳሪዎች እነሱ እንዲመረጡ በጣም ነው የሚፈልገው። እውነት ከሌሎችም ዳያስፖራ የበለጠ ለሀገሩ እና ለወገኑ የሚያስብ የኢትዮጵያ ዲያስፖራ ነገር ወዳዶች ናቸው፣ እና እነኝህን ላይ ነው የበለጠ የሚያተኩረው ማለት ነው። ድርጅታችሁ የኢትዮጵያና የዩናይት ስቴትስ የህዝብ ጉዳዮች ኮሚቴ ኤፓክ ዋና ጸሐፊ ና ከመስራቾቹ አንዱ አቶ ዮም ፍስሀ እያስተባበራችሁት ያለውን መራጭ ፍላጎትና ምኞት ሀሳብ በተመለከተ ለሰጡን ማብራሪያ ለጊዜው አመሰግናለሁ። በምርጫው ሂደትም ሆነ ከምርጫው በኋላ በተመሳሳይ መልሼ እንደማገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ስጥልኝ አመሰግናሉ። በቀደመው ውይይት መግቢያ እንዳስተዋወቅ ነው ትውልደ ኢትዮጵያ አሜሪካውያኑ የዘንድሮውን የዩናይትድ ስቴትስ ፕሬዝደንታዊ ምርጫ አስመልክቶ ያላቸውን አቋም በሚመለከት ሶስት የተለያዩ የማህበረሰብ ተወካዮችን ነው ያነጋግር ነው። በምርጫ ውሳኔዎቻችሁ ለምን አይነት ጉዳዮች ቅድሚያ ሰጥታችኋል ወይም ትሰጣላችሁ ስንል ለሰነዘርናቸው ጥያቄዎች የየበኩላቸውን እይታ ካጋሩን ውስጥ በዋሽንግተን ዲሲና በአካባቢው የሚገኘው የኦሮሞ ማህበረሰብ አባላት ማህበር የቦርድ ፕሬዚደንት ዶክተር ባህሩ ድጉማ አንዱ ናቸው። ዶክተር ባህሩንም ያወያያቸው አሉላ ከበደ ነው። በቅድሚያ ዶክተር ባህሩ እንደ ዜጋ እንደተረዳሁት ለበርካታ አመታት በዩናይት ስቴትስ ቆይታዎ ድምፅ በመስጠት በመምረጥ የተሳተፉበትን በማየት ብንጀምር ለምን ነበር የተሳተፉትና አሁንም የሚሳተፉት? ለእኔ ከሁሉ የበለጠ እዚህ ሀገር ዜጋ ሆኜ የመምረጥ እንትሉ ሲያጋጥመኝ የተደሱን ደስታ ሊገልጽና አችልም ሀምሳ አመት ከሆነኝ በኋላ ነው ያን እድል ያጋጥመን በህይወት ይልቅ ወይ እኛ ልመራ ተመርጠን እግዚአብሔር ይመስገን እየሰጠነ ነው። እኛ ባለ መንገድ ተገዛ እየተባልኩኝ ከዚያ በኋላ ደግሞ ያው ጠመንጃ ያለው በጠመንጃ ሲገዛ ስለኖርኩኝ የመምረጥ እድል ስላልነበረኝ መጀመሪያ እድሉን ሳገኝ ደቂቃ ማለት አልቆየሁም። ለዚህ ነው የአሜሪካ ዲሞክራሲ እጅግ በጣም የምወደው ለዚህ ነው ደግሞ ሀገሬ ነው ብዬ በኩራት የምጠራው ሀገሬ ውስጥ የተመርኩበት ሀገር ያላገኘትን ስላስገኘን ልኝ የምልህ አንዱ ለዛ ነው የምወደው ሁለተኛ ደግሞ መምረጥ ብቻ ሳይሆን እንዳውም አልፎ አምነውን ምርጫውን እንዳስተናገድ እድል ስለሰጠኝ ያንንም የመጀመሪያ ደር ካገኘውን ቀን ጀምሮ እስካሁን ሳነሳት ጥቅር ቻላቅም ፖሊንግ ስቴሽን በየአራት ዓመቱ ተሳተፋል። ዶክተር ባህሩ ለመሆኑ እርስዎ በንቃት የሚሳተፉበትን ማህበረሰብ አባላት ምርጫና በአጠቃላይም በዩናይትድ ስቴትስ ፖለቲካ ያላቸውን ተሳትፎ የሚያነቃቁ ማህበረሰቡ ቅድሚያ የሚሰጣቸው ዋና ዋና ጉዳዮች ምን ይመስልዎታል? እርስዎ እስከሚያውቁት ድረስ የሁሉንም መያዝ እንደማይቻል እረዳለሁ። እንደው በሚሰሙት በማህበራዊ ተሳትፎ ይልቁንም ደግሞ እርስዎ ማህበሩን በሚመሩበት በምታደርጓቸው ውይይቶች ምን ያያሉ? ስለ ማህበራችን አባሎች ስናገር በጣም የተወሰኑ ሰዎች ናቸው ሲንግል ኢሹ ናቸው ብዬ የማያቸው ከምስል ኢንፎርማ ስ ስንነጋገር ከዛ ውጪ ሰው ወደ ምርጫ ቦታ ሲሄድ የተለያየ ኢሹ ጭንቅላት ውስጥ ይዞ ነው የሚሄደው። ብዙ ጊዜ ካምፔን ስንከታተል ከሀገራችን ፖይንት ኦፍ ቪው፣ ሀገራችን ስል ከመጣሁበት ሀገር እዚህ ደግሞ እንደነገርኩ ለእኔ ሀገሬ ነው፣ የመኖር እድል የሰጠኝ ሀገር ነው፣ ለብዙ ነገር ያበቃኝ ሀገር ስለሆነ እንደ ራሴ ሀገር እንማየው የሀገሪቷን ኢንትረስት ከሰው ኢንትረስት አይቼ ነው አናላይዝ የማደርገው። ብዙ ሰዎች እንደሱን አናላይዝ የሚያደርጉት። ስለዚህ ኢዝ ኖት አባውት ዋን ሲንግል ኢሹ፣ አንድ አጀንዳ ብቻ አይደለም የሚመሩበት። ብዙ የሚያመሳክሩት ይሄን ያን ብለው አንስተው የሚጥሉት ሀሳብ ይኖራል። እያሉን ነው። ኤግዛክት ለማለት የፈለኩኝ እሱን፣ ብዙ ነገሮች አሉ፣ ፕራዮሪቲ አሉ። ከዛ ውስጥ ባላንስ ወስደን ወደ ፖል የምንሄደው ለመምለስ ስንሄድ በአሁኑ ሰዓት ለምሳሌ ነገ ትልቁ ነገር ምንማም ይመራኛል ብዬ ለመምረጥ የምፈልገው ሰው እውነት እንደሚናገር እርግጠኛ መሆን አለብኝ። እውነት የማይናገር ሰው ከሆነ ግራቀኝ የሚዋሽ ሰው ከሆነ እጅግ በጣም ጨንተኛ ያንን ሰው ያለቃ ብዬ ለመምረጥ ይቅርና በወንጀል ተከሶ ወንጀል የተፈረደበት ሰው ከሆነ ደግሞ የባሰውን ችግር ውስጥ ነው የምገባው። ስለዚህ እንዲህ እንዲህ አይነት እሹ እያየን ነው ማለት ነው ያንን ምርጫ ስናደርግ ማንም መምረጥ አለብኝ የሚለውን ውሳኔ የምንወስደው የፖለቲካ ፓርቲዎቹ እና እጩዎቹ እንግዲህ ሁለት ዋና ዋና ፓርቲዎች ናቸው። በዚህ ምርጫ የሚሳተፉት ሁለት እጩዎች ከአስር ቀን በኋላ በሚለይለት ምርጫ አንዳቸው ፕሬዚዳንት ይሆናሉ። እነኚህ ሁለት ወገኖች ከሚያራምዷቸው ወይም እናራምዳቸዋለን ብለው ይፋ ካደረጓቸው ፖሊሲዎች እና አጀንዳዎች የትኞቹ ለማህበረሰቡ ጋባዥ ይመስለታል? እጅግ በጣም አስቸጋሪ ነው። አሁንም ማህበረሰቡ በጠቅላላ እንደዚህ ነው ብዬ ለመናገር ያስቸግረኛል። ለምሳሌ አንድ እንደሚያስቸግረኝ በሃይማኖት በኩል የሚያዩ ሰዎች አሉ። ፖለቲካ የመጀመሪያው ምርጫቸውን ውሳኔ የሚወስዱት በእምነት በኩል አይተው እምነት ቫሊዎች ላይ ማን ምን ፖዚሽን አለው ብሎ ነው ውሳኔ የሚወስዱት። ይሄ ኢንፎርም ማል ስንነጋገር የምንሰማው ነገር ነው። በማህበሩ አንድ ወጥ አደል። ከዛ ደግሞ አለፍ ብለን በፖሊሲ ደረጃ ካየ ነው አንድ ምሳሌ የሚወስዶ ስለ ኢሌጋል ኢሚግሬሽን ብዙ ይነገራል። ሁለቱም ፓርቲዎች ይናገራሉ። ሁለቱም ተመራጮች ለተለያየ ደረጃ ላይ ምርጫ ላይ መሳተፍ ያሉ ሰዎች ይናገራሉ። እኔ አስ- ግለሰብ ኢሌጋል ኢሚግሬሽን እጅግ በጣም ነው የምቃወሙ። ህገ ወጥ የሆነ በሰብስቦ እዚህ ሀገር መጥቶ መኖር አለበት የሚለውን ሀሳብ አልደግፈውም። ኢሚግረንት ሀገር መሆኑን እናውቃለን ግን ይቅርና እንደ አሜሪካን ሀገር ያለው በእያንዳንዱ ኤምበሲ ዙሪያ እየዞርን ካየን ሀገሩ በሙሉ ሀገሩን ለቆ ወደዚህ ለመምጣት የነሳ የሚመስልበት ሲትዌሽን ላይ ከተለያየ ሀገር እዚህ ለመምጣት የማይፈልግ ሰው የለም ሊትራሊ በዛ ሁኔታ ላይ ያለ ዝም ብሎ በር ከፍቶ አሜሪካ ማንንም ማስገባት አለበት ብሎ የሚናገር ሰው ካለ ሶምቲንግ ኢዝ ሮንግ። አት ደ ሴም ታይም ሰው መጥቶ እዚህ የሚሰራውን ስራ ካልሰራ የዚህ ሀገር ኢኮኖሚ ባንዴ ነው ኮላፕስ የሚያደርገው። ስንት ነገር ከውጭ የመጣ ሰው ነው በብዛት። ይሄ ማኗል ስራ መስራት ላይ ያለ ኢቨን ሶፊስቲኬትድ ኢቨን ፕሮፌሽናል ስራ። ሆስፒታል ስንሄድ ምንድን ነው የምናየው? ብዙ ከውጭ የመጡ ሰዎች ናኮርስ፣ የዚህ ሀገር ዜጋ ሆነው ነው የሚሰሩት ያለው እና ኢሚግሬሽን ያስፈልገዋል። ይሄ ኢኮኖሚ በጣም ትልቅ ነው። ኦፖርቹኒቲ ብዙ ፈጥሯል። እዛ ኦፖርቹኒቲ ተጠቅሞ ተሰርቶ የሀገሬውንም ሰው መጤውንም ለመጥቀም የሚቻለው ሁለቱም ከተቀናጁ ነው። ሁለቱም አንድ ላይ ሆኖ ከተሰራ ነው። እና በአንድ ኤክስቼንጅ ይሄ ኢሚግሬሽን መምጣት የለበት የሚሉት ትክክል አይደሉም። በሌላ በኩል ደግሞ በር ከፍተን ማስገባት አለብን የሚሉትም ትክክል አይደለም። በሚያስተያየት አቺቭ ማህበር ውስጥ ያሉ ብዙ ሰዎች በዚህ እንስማማ ነው ሚዛን ያለው ሁለቱን የሚያጣጣመ ፖሊሲ እደግፋለሁ ነው የሚሉት ትክክለኛ ነው። የምርጫው ሂደት ቀደም ብለን እንደጠቀስነው የተቃረበ ውጤቱም በቅናት ውስጥ የሚለይ ነው እና በማህበረሰብ ደረጃ ትርጉም የሚሰጧቸው ጉዳዮች ላይ በፕሮግራማችን መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር ባህሩ ድጉማ፣ የኦሮሞ ማህበር በዋሽንግተን አካባቢ የቦርድ ፕሬዚዳንት፣ ለጊዜው አመሰግናለሁ። ጊዜ ርእስጥልኝ but i'm also gonna do to የኢትዮጵያ አሜሪካውያን ድምፅ በሚል ርዕስ የተሰናዳው ዝግጅታችን የመጨረሻ እንግዳችን ላይ ደርሰናል። ለመሆኑ ከሁለቱ ፕሬዝደንታዊ ተፎካካሪ እጩዎች አንዳቸውን ለመምረጥ ስትወስኑ ቅድሚያ የምትሰጧቸው ጉዳዮች ምንድን ናቸው ስንል ላነሳነው ጥያቄ የበኩላቸውን እይታ ያጋሩን ከትግራይ ተወላጅ የማህበረሰብ አባላት የሆኑት አቶ ፒተር ሃጎስ ገብረን አሉላ ወደ ቢሮአችን ብቅ ብለው አወያይቷቸዋል። ፒተር ሃጎስ ገብረ በመጽሐፉ በስራዎቹ እንደሚታወቁበት በማህበረሰብ አጎስ ገብረ ትውልደ ኢትዮጵያውያን የእርሶም ማህበረሰብ በንቃት የሚሳተፉበትን ማህበረሰብ ጨምሮ እጩዋቸውን ለምንድን ነው የሚመርጡት የሚለውን መመልከት ብንጀምር በጣም አመሰግናለሁ አሉላ፣ እኔ አንተ እያልኩ አንተም አንተ ብል ብትጠራኝ መቼም ስለ ክብረቱ ስለ ማክበሩ ተቀብያለሁ፣ አመሰግናለሁ። ግን አንተ እያልክ ብትጠራኝ ለስራችን የሚቀል ይመስለኛል። መጀመሪያ እንግዲህ በኢትዮጵያ አቆጣጠር 2017 ነው ያለ ነው። ገና አዲስ ዓመት እንደገባ አንድ ወር ነው። መስከረም አልቆ አሁን ጥቅምት ገብተናል ይመስለኛል እና በአጠቃላይ ለኢትዮጵያ ለኢትዮጵያውያን ብሎም ላሉ አዲስ መልካም አመት እንዲሆን በኢትዮጵያ በሰላም፣ ፍትሕ፣ ተጠያቂነት የሰፈንበትና የፖለቲካ ልዩነቶችም ልክ እንደዚሁ በዲሞክራሲያዊ መንገድ የሚፈታበት ሁኔታ እያደገ የሚያመጣ አመት እንዲሆን እመኛለሁ። ጊዜ ላለመሰድ ግን አሜሪካ ሁለት መቶ ሀምሳ አመታት ዚህ በዚህ ደረጃ ስትደርስ ትልቁ እንትን ህግ፣ ፖለቲካም፣ ህግም፣ አስተዳደርም እነዚህ ሁኔታዎችን በሰላማዊ መንገድ ማስተናገድ የሚችሉ ስርዓት ስለፈጠረች ነው። በአሜሪካ በአንድ ጊዜ ብቻ ነው በሲቪል ወር ጦርነት የተካሄዱት። በአንጻሩ ኢትዮጵያ ውስጥ ስናይ በ250 ዓመታት ምናየው ብዙ የታሪካችን የጦርነት ታሪክ ነው እና በዚህ አጋጣሚ የሰላም ሁኔታዎች በሰላም የሚፈትበት እንዲሆን እመኛለሁ። እሺ በጣም አመሰግናለሁ። መንደርደሪያችን ያደረግነው የዘንድሮው ፕሬዚዳንታዊ ምርጫ ሰዎች ለምርጫ የሚገፋፋቸው፣ በፖለቲካው እንዲሳተፉ የሚገፋፋቸው አሳካለው የሚሉት ገሌን በመርጥ ይበጀኛል የሚሉበትን እርስ በንቃት የሚሳተፉበትን የኢትዮጵያውያን የትግራይ ተወላጆች ማህበረሰብ እንደ እስከታዘቡ ድረስ ምንድን ነው ይላሉ? እንግዲህ ያንን ለመመለስ መጀመሪያ እስቲ ምንድን ነው በአጠቃላይ እንግዲህ እንደ ትውልድ ኢትዮጵያውያን በአጠቃላይ በኢትዮጵያውያን ሌላውም እንደ ኢሚግራንት ኮሚኒቲ ወይም ዲያስፖራ በሚለው ቃል ብንጠቀምም ምንድን ነው ሞቲቬት የሚያደርጋቸው የሚለው ላይ ሰፋ አድርገን ብናየው ወደ ስፔሲፊክ ለመምጣቱ ወደ እንትኑ ለመምጣት ይቀልና አንዱ እንግዲህ ሞቲቬሽኑ የቢሎንጊንግነስ ሞቲቬሽኑ አንዱ በለምሳሌ ዲህ ኢትዮጵያውያን ሆነን እንደ ኢትዮጵያ ባህላችንም ማናነራችንም ኤቭን ምግብ ቤታችንም ያን ያን ሁሉ ምንድን ነው አታችመንቱ ያው ባህሉም አናነሩም አለን። ከዛ በተጨማሪ ደግሞ አገር ቤት ውስጥ ያለው ሁኔታም በተለያየ መንገድ ኢንፍሉወንስ ስለሚያደርገን በኢንተረስት አንፃር በቢሎንጊንግ ነስም አንፃር ሼፕ የሚቀርጹ አመለካከታችን የሚቀርጹን ነገሮች አሉ ማለት ነው። ስለዚህ በዛ ደረጃ እንግዲህ ኢትዮጵያ ምንድን ናቸው የትግራይ ኮሚኒቲ ሚሆን ሌላው ሚሆን ምርጫ ሲመርጡ ምንድናቸው ትኩረት የሚያደርጉባቸው ጉዳይ ስንል አንዱ እንግዲህ ከልምድም ስናየው እንደሌሎችም በትውልድ ሀገራቸው የሚካሄዱ የፖለቲካ ሁኔታዎች፣ እንቅስቃሴዎች በምርጫቸው በምርጫ አሰላለፋቸው ላይ አንዱ ትልቁ ፋክተር ወይም አንዱ ትልቁ ጉዳይ ተደርጎ መውሰድ ይቻላል ይወሰዳል። ያ እንግዲህ ወደዛ ስንል እንግዲህ አገር ውስጥ ምን አይነት ፖለቲካ ነው ያለው፣ የትኛው አቅጣጫ ነው የትኛው አቅጣጫ የሚያራምድ አስተዳደር ቢሆን ነው የሚመረጠው ወደሚለው ወደዚህ ወደ አሜሪካው ፖለቲካ ይተረጎማል ማለት ነው። እንግዲህ አንዱ ይሄ የሆነው ምናልባት ወደኋላ እንመጣበታል። ሌላው ግን እዚህ ደግሞ አገር ውስጥ እንደ አሜሪካውያን ደግሞ እዚህ ስንኖር ሕይወታችንን ኑሯችንን እንትን የሚያደርገን ተጽዕኖ የሚያሳድርብን በበጎም በአሉታዊ በሆነ መንገድም ተጽዕኖ የሚያሳድርብን ጉዳዮች አሉ። ስለዚህ እነዛ ጉዳዮች ምንድናቸው፣ ወዴት አቅጣጫ ማን ቢመረጥ ነው የሚሻለን የሚል እንትናለው ያን እንዲያስቡ ያደርጋቸዋል። በሶስተኛ ደረጃ ደግሞ በግል የግል እምነት አለ፣ ቫሊዩስ የምንለው ነገር አለ። ከእምነት ጋር የተያዘ ሊሆን ይችላል። ከአስተሳሰብ ከፖለቲካ ፍልስፍና ጋር የተያዘ ሊሆን ይችላል። መልካም፣ እርስዎ በትግራይ ዓለም አቀፍ የሰላም ድርጅት የተባለ የማህበረሰብ ተቋም ውስጥ ይሳተፋሉ፣ በምክትል ፕሬዚዳንትነትም አስተዋጽኦ ያደርጋሉ። ይህን መሰል የማህበረሰብ ፍላጎት ያለባቸው ቀደም ብሎ እንደጠቀሱት በአጠቃላይ ትውልድ ኢትዮጵያን በሚመለከት ጠቀም ያለ ጥናት እንዳልተደረገ ይታወቃል። እንደው ወደፊት እነኚህን አይነት ጥናቶች የማካሄድ ፍላጎት በውይይት ደረጃ ማህበረሰቡ የሚበጀውን ለመምረጥ የሚያስችል ግንዛቤ እንዲኖረው የሚረዱ ውይይቶችን፣ መድረኮችን የማበረታታቱ ጉዳይ ትኩረት እስካሁን አልሰጣችሁም ወይም ለምን አልሰጣችሁም አይደለም፣ አስፈላጊነቱ ላይ እንደው አስተያየት ቢሰጡ። ፒስ ኤንድ ጀስቲስ ፎር ትግራያንስ ኢንተርናሽናል ነው የድርጅቱ ስም እና ለትርፍ ያልተደራጀ ናን ፕሮፊት ኦርጋኒዛሽን ነው። በቅርብ ጊዜ የተቋቋመ ድርጅት ነው እና በአንድ ባለፈው በጥር መጨረሻ አካባቢ የመጀመሪያ ወርክሾፕ አካሄደን ነበር በዚህ ላይ እና በዛ ላይ እንግዲህ በሰላም ዙሪያ ሆነ ግን ምን ማድረግ ይቻላል፣ እንዴት ቢሆን ይቻላል የሚል ሀሳቦች እንሸራሸራሉ እና እንደዛ አይነት እኛ በእኛ አለማችን እንግዲህ እንደዛ አይነት መድረኮች ሰው የሚሳተፍባቸው አክቲቭሊ ለጥሩ ነገር ሰው መረጃ አግኝቶ አውቆ ሊሳተፍ የሚችሉባቸው መድረኮች ለማዘጋጀት እናቅዳለን። አስፈላጊነቱ ጥርጥር የለው። አስፈላጊነቱ ማለት ባወቅን ቁጥር መረጃ ባገኘን ቁጥር የምንወስናቸው ውሳኔዎች የተሟሉ እና በጎ ተጽዕኖ ሊፈጥሩ የሚችሉ ይሆናሉ። ምርጫችንም የተስተካከለ ምርጫ ሊያደርገው ይችላል እና የአቅም ጉዳይ ካልሆነ በስተቀር አስፈላጊነቱ ምንም ጥያቄ የለውም። ምናልባት የመጨረሻው ጥያቄ የትኛውንም ፓርቲ የትኛውንም እጩ የሚመርጥ ወይም ድምፁን ሊሰጥ የሚፈቅድ ዜጋ እንደ ዜጋ ትውልደ ኢትዮጵያዊውንም ጨምሮ መምረጥ አንድም የዜጋ መብት መሆኑ ሕገ መንግስታዊ መብት ነው። ሁለትም እንደ ግዴታም ይታያል። አስገዳጅ እንደው ቅጣት አብሮት ባይደረግም ድምፅን ሳይሰጡ መቅረት የሚያጎድለው ነገር አለ ተብሎ ይታሰባልና ከዛ አንጻር የምርጫው ሂደት ላይ ብዙ ጥያቄዎች፣ ብዙ ንግግሮች፣ ውይይቶች ቢኖሩም ሰው ወጥቶ እንዲመርጥ ነውና የሚበረታታው በማህበረሰብ ደረጃ ብቻ አይደለም፣ በቤተሰብ በወዳጅ ጓደኞች፣ በአካባቢ የምታምነውን እጩ ምረጥ፣ ድምፅህን ስጥ የሚለው ነገር ላይ ከጓደኞቹ ከወዳጆቹ ጋር የሚነጋገሩ ከሆነ እንግዲህ ሁለተኛ ትውልድ እየመጣ ነው። በቻልነው ባለን መድረክ እንነጋገራለን። እኔ በግሌም ብዙ ሳተፋለሁ። ከዚህ ጋር ከመጣሁኝ ጀምሮ እኔ የአሜሪካ ዜግነት ከወሰድኩኝ ጀምሮ አንዱ ትልቁ የምለው ድምፅ መስጠት ነው። እኔ እንዳው ወደኋላ መመለስ ባይሆንብኝ ኢትዮጵያ በነበርኩን ጊዜ ነፃና ዲሞክራሲያ የሆነ ምርጫ ተደርጓ ያቅም በእድሜ እድሜ እና እኔ እዚህ ከመጣሁ አንዱ ትልቁ የምለው እንደ ሰው ልጅ እራስ እኔን የሚያስተዳድረኝ በእኔ ላይ የሚወስን መንግስት እኔ ራሴ መርጬ አልፈልግም ስል ደግሞ እኔ ራሴ ማውረድ መቻል ትልቁ ኃላፊነትም መብትም ነው እና እኔ ከዚህ በላይ ትልቅ ነገር ያለ ብዬ አላስብም። ከግሪክ ጊዜ ጀምሮ እስካሁን ድረስም ዴሞክራሲ ሲባል ሕዝብ ራሱን በራሱ ማስተዳደር ማለት ነው ያ ማለት ዝም ብሎ በረቂቅ የማይጨበጥ ነገር አ እኔም አንተም ሌላውም ተደምረን ይሄ ነው የሚጠቅመን፣ ይሄ አይጠቅመን የሚለው መወሰን ትልቅ ኃላፊነት ነው እና እኔ ማንኛውም ሰው ማለት በዛን ቀን ለአንድ ሰዓት ለሁለት ሰዓት ጊዜ ወስደው ምርጫ መውሰድ ከስራም ከሆነ ፈቃድ ወስደው ስራ ከመግባቱ በፊትም ቀደም ብሎ አንድ ሰዓት ግማሽ ሰዓት ቢወስድ ነው። እና እዚህ ላይ በእውነት የትኛው ምርጫ ማንን መረጥ የሚለው የራሱ ውሳኔ የግል ውሳኔ ነው የሚሆነው ግን ያንን ድምፅ ግን አለመምረጥ ግን መብትን አለመጠቀም ብቻ ሳይሆን ኃላፊነትም አለመወጣት ነው አለመወጣት ያግባባ ይመስለኛል። መጪውን ጥቂት ቀናት የቀረውን ምርጫ በተመለከተ የትውልድ ኢትዮጵያ ማህበረሰቦች ምን አይነት ሀሳብ አላቸው ወዴት ያዘነብላሉ ምንስ ይታያቸዋል በሚሉ ጉዳዮች ዙሪያ የተነጋገር ነው። ሌላ መሰል አጋጣሚ ኖረው እንደምንወያይ እንደምንነጋገር ተስፋ አድርጋለሁ። ፒተር ሀጎስ ገብረ በመጽሐፉ በስራዎቹ እንደሚታወቁበት በማህበረሰብ አጎስ ገብረ በጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በአጭር ሞገድ መስመሮች በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እናመሰግናለን። በሰላም እደሩ።